የጀርመን ድምፅ ዶቼ ቬለ ጋዜጠኛ ለስራ በሄደበት በአፋር ክልል ለሰዓታት በፖሊስ ቁጥጥር ስር ከዋለ በኋላ ተፈቷል። እንግልትና ማዋከብ እንደደረሰበት ለቪኦኤ የተናገረው ዮሐንስ ገብረ እግዚአብሔር በኢትዮጵያ የጋዜጠኞች ደህንነት አሳሳቢ መሆኑን ገልጿል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ የተፈጠረውን ችግር በቅርበት እየተከታተሉት መሆናቸውን አስታውቀዋል። የአፋር ፖሊስ ኮሚሽነርም በስልክ ለማነጋገር ያደረገው ተደጋጋሚ ጥረት አለመሳካቱን የገለጸው ዘጋቢያችን መለስካቸው አማ ዝርዝሩን ይዟል። የጀርመን ድምጽ ሬዲዮ ጋዜጠኛ አቶ ዮሐንስ ገብረ እግዚአብሔር ወደ አፋር ክልል ሄዶ የነበረው በክልሉ የተከሰተውን ድርቅና ያስከተለውን ችግር ለመዘገብ እንደሆነ ለቪኦኤ ተናግረዋል። በክልሉ ዋና ከተማ ሰመራ እንደደረሰም ወደ ክልሉ የአደጋ መከላከል ቢሮ ኃላፊ ጽህፈት ቤት ሄዶ የቃለ ምልልስ ቀጠሮ ተቀብሎ እንደነበረ ይገልጻል። በዚህ መሀል ያጋጠመውን ዮሐንስ በዝርዝር ያብራራል። በመሀል የሰመራ ዩኒቨርሲቲ ፕሬዚዳንት ታስሯል የሚል ዜና ሰምተናልና እንግዲህ ሁለቱም ሳይድ፣ አሳሪውም ታሳሪውም ቦዝ ሳይድ ባላንስ የሆነ ዜና ስራ በዛውም ተብሎ ከኤዲተር የተነገረኝ እንግዲህ እኔ በዚህ ሰዓት የዩኒቨርስቲ ኮንታክትም አልነበረኝም። እኔ ብዙ ጊዜ አፋ ስለምመላለስ ብዙ ጓደኞች ያሉኝ አፋ ጓደኛ የጠየቅኩት ሲጠይቅ የህዝብ ግንኙነት ኃላፊው ስልክ አልነበረውም ለጊዜው። ሌሎች ጓደኞች ሲጠይቅ አይ ወደ ቤት ሲሄድ አይተነዋልና ቤት ታገኘዋለህ ቢሮ የለም ይሉታል። ይሄ ጓደኛ ይዞኝ የት ሄዳል? እሱ ቤት ማለት ነው። አሁን ስለመታሰራቸው ምናምን ለመዘገብ ነው የመጣሁት ከዶቼ ቬለ ነው የመጣሁት ብዬ መታወቂያን አሳይቼ ሁሉም ነገር አስረዳሁት። ምን አለኝ? ይሄ ፔንዲንግ ኬዝ ነው፣ በፍርድ ቤት የተያዘ ጉዳይ ነው። እንደ አጋጣሚ ሆነው ግን የዕለት ዕለት በዋስ ተፈተዋል። ፕሬዚዳንቱ ጥር አስራ ስምንት ነበር የታሰሩት፣ የዕለት ዕለት ትላንትና ተፈተዋል በዋስ በዋስ ቢፈቱም፣ አሁን ምን ተብለውም እንደተፈቱ በዋስ መፈታታቸው እንጂ ዝርዝሩ አላቅም። ስለዚህ ኢንተርቪው ሊሰጠህ አይችልም ብሎን በቃ የታሰሩበት ኬዝ ግን ነገረኝ። ከክልሉ የአደጋ መከላከል ጽሕፈት ቤት ሲወጣ ያጋጠመውን ግን ጨርሶ ያልጠበቀው እንደነበረ ዮሐንስ ይናገራል። ፖሊስ መኪና አለ፣ ክላሽ የወደሩ ሰዎች አንተነ ባለ መኪና ይ ትንሽ መኪና አለች። መኪና አልገባም አልኩት። ማን ናችሁ? እነማን ናችሁ? ለምንድነው የምትወስድኝ? የት ነው የምትወስድኝ? የት ነው የምሄደው የፍርድ ቤት ትእዛዝ አላችሁ ወይ? ፖሊስ ታርጋ ስላየሁ ፖሊስ ናቸው ብዬ ላምንም ወይ? ዩኒፎርም የላቸው ሲቪል ለብሰው ክላሽ ከመያዛቸው ውጭ ሌላ ምንም ነገር የለም። አልወጣም አልኩት። ከዛ የጋቢና ውስጥ ለካ የልዩ ኃይል አዛዥ አለ የክልሉ የልዩ ኃይል አዛዥ ሳቸው ወረዱና፣ ተረጋጋልኝ፣ ተዉት፣ በራስ መኪና ተከተለኝ። ወዴት ነው የምከተሉት? ምን አረኩ? ምን ማን ነው ትርሶ? በቃ እዛ ይነገርሃል፣ ግባና በራስ መኪና ከዚህ በላይ ጉንጭ አልፋ ሊሆንብኝ ስለሆነ ያው ጋ ፖሊስ የተመደበ የዩኒቨርሲቲው የህዝብ ግንኙነት ኃላፊ በእነሱ መኪና ይዘውን ወደ ፖሊስ ኮሚሽን ነው የወሰዱን። እዛ ስንሄድ በቀጥታ ላፕቶፕ በአምጣ ነው ያለኝ የልዩ ኃይል አዛዥ። ምንም ንግግር የለም ምን የለም በዚህ ነው የተጠረጠረ የለም። እዛ ለሁለታችን ሁለት ክላሽ የወደሩ ሰዎች ነው እየጠበቁ ነው ያሉት። ላፕቶፕ የሰጠኋቸው ገቡ ወደ ቢሮ። አንድ ሰዓት ይሆናል ጠበቅን፣ ምንም ነገር የለም። ከዛን የተጠራው ገባሁ ለምን መጣ ስለ ድርቅ ጉዳይ ለመዘገብ መጥቼ ነበረ አጋጣሚ ደግሞ ከቢሮ እንደዚህ ሀሳብ መጣና እሱንም ለማጣራት ሲሄድ እንደዚህ እንደዚህ እሺ ኢንተርቪው አድርገሃል አምጣው ኢንተርቪው ድምፁ ማንን ነው ኢንተር በቃ ስለ ዩኒቨርሲቲ ፕሬዚዳንት በተመለ መታሰር በተመለከተ ኢንተርቪው አድርገሃል አምጣ ይሄን እየመረመረኝ ያለው ማን ነው አምስት ይሆናሉ የክልሉ ፖሊስ ኮሚሽን ኮሚሽነር ምክትላቸው የልዩ ኃይል አዛዥ እና ሌላ መምሪያዎች ኃላፊዎች መርማሪዎች ምናም ነገር አምስት ባር ኮማንድ ፖስት አባላት እንደሆነ አይተነገር ዮሐንስ ገብረ እግዚአብሔር ያያያዙ ሁኔታ ያስገረመውን ያህል በነጻ ተለቆ ሲሰናበትም የተሰጠው ማስጠንቀቂያ አስደንቆታል። በኢትዮጵያ ውስጥ የንግግርና ሀሳብን በነጻ የመግለጽ መብት ሲጣስ ማየት የተለመደ እንደሆነ ያስታወሰው ጋዜጠኛ የአፋር ክልል ፖሊስ የሰጠውን የስራ መመሪያም እንዲህ ይተርካል። የፈቱን በሚገርም ማስጠንቀቂያ ነው። ምናልባት በተለያዩ ምክንያት የፍሪዶም ኦፍ ስፒች ሲጣፍ እናያለን። እኔ በግሌ እንደዚህ አጋጥሞኝ አያውቅም። ስለመጣህበት የድርቅ ጉዳይ መዘገብ ትችላለህ፣ የዩኒቨርስቲ ፕሬዚዳንት ጉዳይ ግን አንፈቅድልህም። እዚህ ላፕቶፕም መህብም ንብረትም ይዘህ መሄድ ትችላለህ ተብሎ ያው የልብ ህመምተኛው ሰውዬም ጨምሮ ዩኒቨርሲቲው የህዝብ ግንኙነት ኃላፊን ጨምረ ዘጠኝ ሰው በአጠቃላይ በነፃ ለቀቁህን ማለት ነው እንግዲህ አቶ ዮሐንስ የደረሰበትን ችግር ለመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ለዶክተር ነገሪ ሌንጮ እንዳስታወቀ ጽህፈት ቤቱ ለውጭ የመገናኛ ብዙሀን ወኪሎች የሚሰጠውን መታወቂያ ለአፋር ክልል ፖሊስ ኮሚሽነርና ለክልሉ ልዩ ኃይል አዛዥ ቢያሳይም በቁም ነገር እንዳልታየ ማስረዳቱን እንደገለጸላቸው ተናግረዋል። እርሳቸውም ጉዳዩን እንደሚከታተሉት እንዳስታወቁት አስታውሰዋል። ቪኦኤም ይህን በተመለከተ ሚኒስትሩን በስልክ ጥያቄ አቅርቦላቸዋል። ለጊዜው በጽህፈት ቤታቸው እንደማይገኙ ያስታውቁት ዶክተር ነገሪ ሌንጮ የችግሩን መንስኤ በቅርበት እየመረመሩ መሆናቸውን ገልጸዋል። ስራውን እንደሚወድና የሚሰራውንም እንደሚያውቅ የሚናገረው ዮሐንስ ፍርሃት እንደሌለበት፣ በስራው ምክንያት የሚመጣውንም ጉዳት ለመቀበል ዝግጁ እንደሆነም ያስረዳል። ይሁንና ለደህንነቱ ስጋት እንዳለው አይሸሽግም። እርግጥ ነው፣ የደህንነት ስጋት ይሰማሃል? ትናንትና አሁን አፋሮቹ በጣም የሚገርም ተንከባክቦ ምን ብለው በቃ ውጣ ሌላ ነገርም ሰበብ ሊያመጡብ ይችላል ተብለው ሌሊቱን ሙሉ ነው እንግዲህ በጅቡቲ መስመር አስበው መኪና የሚንቀሳቀስበት ለህይወቴ አደጋ በሚያመጣ ሁኔታ ነው ስነዳ የመጣሁትና፣ እንዴት ደህንነት ሊሰማ ይችላል? እንደዚህ የሆነ እየሰራ የአፋር ክልል ፖሊስ ኮሚሽን ኮሚሽነርን አቶ መሐመድ አልዋፍካይም በተፈጠረው ችግር ዙሪያ ልናናግራቸው በተደጋጋሚ ስልክ ብንደውልም ስልኩን አላነሱትም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።